ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎሄርዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬን አርብ ነሐሴ 29 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ቴሌላይንባክ ፕሮግራሙን ይመራል። የቴክኒክ መሐንዲሱ ቮይቼክ ዞርኒያክ ነው። ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲ ፕሮቴክት ያደርጋል። ባይዘ ወደ አገር ቤት አንመለስም ካለ ይሄ ሰውዬ ኢትዮጵያ አይደለም ማለት አይደለም። አቶ አንዳርጉ በረሃ በኬንያ የኢትዮጵያ ኤምባሲ ሁለተኛ ጸሐፊ ናቸው። ማላዊ ስለሚገኙ ኢትዮጵያውያን ፍልሰተኞች ከተናገሩት የተቀነጨበ ነው። ዘገባለን። እንዳልከው አፋር ሰመራ፣ ወይም አዲስ አበባ ተቀምጦ የሚሰማው አድማጭ እያንዳንዷ የምናደርጋት በጎም ይሁን መጥፎ ጉዳይ ወይም ስራ አለም አቀፋዊ መዘዝ እንዳላት የሚያሳይ ነው። ዶክተር ጌታቸው አሰፋ ስለምንድን ነው የሚናገሩት? ካናዳ የሚኖሩና የሚሰሩ ኢትዮጵያዊ ሳይንቲስት ናቸው። ቃለ ምልልሳለን እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። እንደምን አምሽታችኋል። ሰሜን ካሜሩን ውስጥ ትናንት ሐሙስ፣ የደረሱ ሁለት የአጥፍቶ ጠፊ ፍንዳታዎች ቢያንስ 19 ሰዎች መግደላቸውና ከ140 በላይ ማቁሰላቸው ተገለጠ። ኬራዋ በተሰኘችው አካባቢ በሚገኝ የገበያ ስፍራ የደረሱት ሁለቱም ጥቃቶች በሴት አጥፊ ጠፊዎች የተፈጸሙ መሆናቸውም ተገልጧል። የኬራዋ አካባቢ ደግሞ ለብዙ ጊዜ የቦኮ ሀራም አማጺ ቡድን ከመንግስት ኃይሎች ጋር ተደጋጋሚ ግጭት የሚያካሂዱባት መሆኗም ይታወቃል። በተያያዘ ዜና ወደ ዘጠኝ ሺህ ናይጄሪያውያን ስደተኞች ወደ አገራቸው እንደተመለሱ አንድ የናይጄሪያ ባለስልጣን ገለጡ። ብዙዎቹ ተመላሽ ስደተኞች ከቦርኖ ግዛት የተሰደዱ መሆናቸውም ተገልጧል። በሴራሊዮኗ ካምቢያ ወረዳ ሊከሰት ይችላል የተባለውን የኢቦላ ወረርሽኝ ለመከላከል ፖሊስና ጦር ኃይሉ ወደ አካባቢው እያመሩ መሆናቸው ተነገረ። ወረርሽኙ ከተከሰተ በተለይም በሽታው ገብቷል በተባለበት ሴላካፊ መንደር ውስጥ እስከ አንድ ሺህ የሚደርስ ነዋሪዎች ሊጎዱ እንደሚችሉ ተመልክቷል። በንግድ ሥራ የሚተዳደሩ አንድ የ ስልሳ ሰባት ዓመት ሰው መሞታቸውንም ባለስልጣናት አስታውቀዋል። በሦስት ሰዓት ዜናችን ተጨማሪ ዘገባም ይኖረናል በዚህ ጉዳይ ላይ። በተያያዘ ዜና የኢቦላ ወረርሽኝን ለማከም የቴክሳስ ሆስፒታል ባለፈው ዓመት ዝግጁ እንዳልነበረ አንድ የኤክስፐርቶች ቡድን ያወጣው ጥናት አመለከተ። በወቅቱ የቴክሳስ ሆስፒታል ያን ዩናይትድ ስቴትስ ውስጥ በኢቦላ የተያዘ የመጀመሪያውን ህመምተኛ ለማከምም ሆነ የዚሁኑ ሰው ጤንነት ሲከታተሉ ቫይረሱ የያዛቸው የሁለቱን ነርሶች ደህንነት ለመታደግም ሆስፒታሉ ምንም አይነት ቅድመ ዝግጅት እንዳልነበረው ነው የጠበብቶቹ ጥናት ያመለከተው። በዛሬው እለት ይፋ የሆነው የእነዚሁ ጠበብት ጥናታዊ ዘገባ እንዳመለከተውም የመጀመሪያው ሰለባ እንደ አውሮፓ አቆጣጠር መስከረም 25 ቀን ወደ ዳላሱ ሆስፒታል ድንገተኛ ክፍል ያመራል። የሆነ ሆኖ በራስ መታት በማቅለሽለሽና በከፍተኛ ትኩሳት ሲሰቃይ የነበረው ላይቤሪያዊ ስደተኛ ቶማስ ኤሪክ ዳንከን የመጀመሪያ እርዳታ ተደርጎለት ሲያበቃ ወደ ቤቱ ተላከ። የጠበብቱ ዘገባ ታዲያ አንድ በሽተኛ አንድ መቶ ሶስት ትኩሳት እንዳለው እየታወቀ ስለምን ወደ ቤቱ እንዲመለስ እንደተደረገ የሚገባ ነገር አይደለም ብለዋል። እየተበራከተ የመጣውን የፍልሰተኞች ቁጥር ለመቀነስ ይቻል ዘንድ የአውሮፓ ህብረት እስከ 200,000 ስደተኞችን እንዲቀበል የተባበሩት መንግስታት ድርጅት የስደተኞቹ ከፍተኛ ኮሚሽነር አሳሰቡ። ኮሚሽነር አንቶኒዮ ጉቴሬስ ዛሬ አርብ ባስተላለፉት ጥሪ የአውሮፓ ህብረት አባል አገሮቹ በሙሉ ስደተኞችን ለመርዳት የሚያስችል አንድ መርሃ ግብር እንዲነድፉ ያደርግ ዘንድ አሳስበዋል። በስደተኞች ምክንያት የሚፈጠር ቀውስ ለአውሮፓ ህብረት ህልውና ወሳኝ ነው ብለዋል ጎተሬስ። ብሪታንያ ከዚህ ቀደም እቀበላለሁ ካለችው አምስት ሺህ ስደተኞች በተጨማሪ አንድ ሺህ የሶሪያ ስደተኞችን እንደምትቀበል ጠቅላይ ሚኒስትሩ ዴቪድ ካሜሮን ዛሬ አርብ ተናግረዋል። በመጨረሻ ካምቦዲያ ድንበር ላይ በዚህ ሳምንት መጀመሪያ ገደማ የተያዘው ተጠርጣሪ በባንኮጉ ቤተ አምልኮ ላይ ለደረሰው የቦምብ ፍንዳታ ተጠያቂ አለመሆኑን የታይላንድ ፖሊስ አስታውቋል። ከተጠርጣሪው ዩሱፉ ሜይራይሊ ላይ የተወሰደው የዲኤንኤ ውጤት ፍንዳታው ከደረሰበት አካባቢ ከተወሰደው ዲኤንኤ ጋር አይመሳሰልም ሲል የብሔራዊ ፖሊስ አፈቀላጤ ፕራውቱ ቱቮርሲሪ ዛሬ አርብ አስታውቀዋል። ይሁንና አፈቀላጤው በዚሁ ገለጻቸው ከአንድ የመኖሪያ ህንፃ ወይም አፓርትመንት ላይ በደረሰ የቦምብ ጥቃት ቦምቡ በተሰራባቸው ንጥረ ነገሮች ላይ የዩሱፉ ዲ ኤን ኤ መገኘቱን አመልክተው፣ በዚህኛውም ጥቃት ይህ ግለሰብ እጁ ሳይኖርበት አይቀርም ብለዋል። አድማጮች ዜናው አበቃ። አመሰግናለሁኝ አዲሱ ለዜናው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ቅንብር እናልፋለን ነው ህገ ወጥ የተባሉና ብዙዎቹ ኢትዮጵያውያን የሆኑ ከ300 በላይ ስደተኞች ፍርዳቸውን ጨርሰው፣ ነገር ግን አሁንም ማላዊ ውስጥ በቁጥጥር ስር መሆናቸው ተገልጿል። ማረፊያ ቤት የሚቆዩት ወደ ሀገራቸው ለመላክ ያለው ዝግጅት እስከሚጠናቀቅ ነው ሲል ሲሉ የማላዊ መንግስት ባለስልጣናት ይናገራሉ። የሰብአዊ መብቶች ተሟጋቾች ግን ሰዎች ፍርዳቸውን ከጨረሱ በኋላ እስር ቤት ማቆየት ህገወጥ አሰራር ነው ይላሉ። ከብላንታየር ማላዊ ሪፖርተራችን ላሜክ መሲና ያጠናቀራቸውና አዲሱ አበበ ወደ ማላዊ እንዲሁም ናይሮቢ ወደሚገኘው የኢትዮጵያ ኤምባሲ ደውሎ ያገኛቸውን መረጃዎች ያካተተበት ዘገባ ቀጥሎ ይደመጣል። የማላዊ ኢሚግሬሽን ባለሥልጣናት እንደሚሉት ፍልሰተኞቹ የተከሰሱትና ለእስር የተዳረጉት ህጋዊ መረጃ ሳይኖራቸው ማላዊ በመግባታቸው ነው። የኢሚግሬሽኑ አፈቀላጤ ጆሴፍ እቻውዋ አሁን በእስር ላይ ስለሚገኙት ፍልሰተኞች ሲናገሩ፣ በመላ አገሪቱ በሚገኙ የተለያዩ እስር ቤቶች 358 ፍልሰተኞች ይገኛሉ። ብላንታየር ውስጥ 7፣ ዴድዛ ውስጥ 32፣ ኒሺ ውስጥ 64 ማላዊ ዋና ከተማ ሊሎንግዌ ውስጥ ደግሞ 255 ፍልሰተኞች በቁጥጥር ስር የሚገኙ ሲሆን ከእነዚህ ውስጥ ብዙዎቹ ከኢትዮጵያና ከኮንጎ ናቸው ብለዋል። ብዙዎቹን ወደ አገሮቻቸው ለመላክ በዝግጅት ላይ ነን ሲሉም አክለው ተናግረዋል። ለእስረኞቹ መብት መከበር የቆሙት ቪክተር መሃንጎ ግን ፍርዳቸውን የጨረሱ ሰዎች በቁጥጥር ስር የሚቆዩበትን አሰራር ኮንነዋል። ሕገ ወጥ አሰራር ነው። ንጹሐንን እስር ቤት በማቆየት ሕጉን እያፈረሱ ናቸው። ሕጉ አንድ ሰው ፍርዱን ከጨረሰ በኋላ እስር ቤት ማቆየት ትክክል አይደለም ነው የሚለው። የእኛ እስር ቤቶች በሰዎች የተጨናነቁ መሆናቸው እየታወቀ ፍርዳቸውን የጨረሱትን እዚያው አስሮ ማቆየት ከፍተኛ በደልና ጭካኔ ነው። ለመሆኑ የእስር ቤቶቹ ይዞታ ምን ይመስላል? ባለፈው ሳምንት በዚህ ጉዳይ ላይ ተከታታይ ዘገባ ባቀረብንበት ጊዜ ሁኔታውን በቅርብ ያዩትን በማላዊ የዶክተርስ ዊዛውት ቦርደር የድንበር የለሽ ሐኪሞች ምክትል ኃላፊ የሆኑትን ኒኮሌት ፒዮምዬንን አነጋግሬያቸው ነበር። አንዳንዶቹ ኢትዮጵያውያን ከተመጣጠነ ምግብና ፕሮቲን እጥረት በመጣ የቆዳ ሕመም ተይዘዋል። በዚህ የተነሳ ብዙ ኢትዮጵያውያን በየቀኑ ወደ ክሊኒካችን ይመጣሉ። እስር ቤቱ ውስጥ ቲቢ ወይንም የሳንባ ነቀርሳ አለ። እናም ሶስት ኢትዮጵያውያን ቲቢ እንዳለባቸው በምርመራ ታውቋል። እዚያው እስር ቤት እንደ ተያዙም ነው የሚታመነው። ይህ የሚሆንበትን ምክንያትም ኒኮሌት ገልጠውልኛል። እስር ቤቱ በጣም የተጨናነቀ መሆኑ ነው ችግሩ ሀምሳ ሰዎች እንዲይዝ በተሰራ ቤት ውስጥ ነው እስከ አንድ መቶ ስልሳ ሰዎች የገቡት። ይታይ እንግዲህ በዚህ ሁኔታ እንደ ቲቢ ያለ ተላላፊ በሽታ ባለበት ቤት ውስጥ ምን ሊከሰት እንደሚችል መገመቱ ቀላል ነው። አደጋው እጅግ ከፍተኛ ነው። በዚያ በተጨናነቀ ቤት ውስጥ አንድ ሰው ቲቢም ሆነ ሌላ ተላላፊ በሽታ ካለው ሌሎቹ መያዛቸው የማይቀር ነው። ይዞታቸው አስከፊ በሆኑ እስር ቤቶች የሚያጋጥመው አደጋ በተላላፊ በሽታ መለከፍ ብቻ አይደለም፤ ወደማይቀረው ዓለም መሰናበትም አለ። ከሁለት ሳምንታት በፊት ያነጋገርኳቸው ሚስ ኒኮሌት ተጨባጭ ምሳሌ ያነሳሉ። በጣም ያሳዝናል። ከሁለት ሳምንታት በፊት አንድ የሀያ ሰባት ዓመት ዕድሜ ያለው ኢትዮጵያዊ ሞቷል። በጠና ታሞ ነበር። አለመታደል ሆኖ የእስር ቤቱ አሰራርም ለዚህ አደጋ አጋላጭ ነው። ያም ህሙማን በቶሎ ወደ ሆስፒታል አይላኩም። የዚህን ሰው አሟሟት በትክክል መናገር አልችልም። እርግጥ የመሽናት ችግር ነበረበት። በዚህም ላይ ራሱን በውላ ያውቅም ነበር። እናም ወደ ሆስፒታል እንዲልኩት ተናገርን። የሚያሳዝነው ግን ሁለት ቀን ፈጀባቸው። የእስር ቤቱ ኃላፊዎች የሚሉት የታመሙትን ወደ ሆስፒታል መላክ የማላዊ ኢሚግሬሽን ኃላፊነት ነው። በመካከሉ የሰው ህይወት ያልፋል። አሳዛኝ ነው። የማላዊ እስር ቤት ዋና ኮሚሽነር ኬኔዲ ኒኮማ ለቪኦኤ ሲገልጡ ፍርዳቸውን የጨረሱትን ፍልሰተኞች እስር ቤት ያቆየናቸው ከክፋት አንጻር አይደለም ነው የሚሉት። በአሁኑ ሰዓት ቤት አግኝተን አስቀምጠናቸዋል የማላዊ ሪፑብሊክ ህገ መንግስትም እነዚህን ፍልሰተኞች ማገገሚያ ቤት ፈልገን እንድናስቀምጥ ይደነግጋል እናም አሁን በማድረግ ላይ ያለነው ወደ አገሮቻቸው እስከሚሄዱ ቤት ፈልገን እያስቀመጥን ነው ምንም አይሰሩም ወደ አገሮቻቸው የሚሄዱበትን ቀን እየጠበቁ ነው ገለጻው ለመብት ተሟጋቹ ሞሐንጎ አልተስማማቸውም ያ ምን መሆኑ ነው መኖሪያ ቤት ወይስ እስር ቤት እስር ቤት ውስጥ ያለ መጠለያ ምን አይነት ነው? እናንተዬ! ለምን ይሆን የተሻለ መጠለያ ቤት መስጠት ያልተቻለው? የማላዊ እስር ቤት ዋና ኮሚሽነር ኬኔዲ ኒኮማ ለቪኦኤ በሰጡት ቃል የፍልሰተኞቹ በዚህ ሁኔታ ውስጥ መገኘት የማላዊ መንግስትንም ሳያሳስብ አልቀረም ይላሉ። ለእነዚህ ፍልሰተኞች የምናወጣው ገንዘብ ማውጣት ካለብን በላይ ነው። እነዚህን ሰዎች ወደ ኢትዮጵያ ለመውሰድ መንግስት አውሮፕላን መከራየት ይኖርበታል። እንደገና ይህም ሌላ የመንግስት ወጪ ነው። የማላዊ ኢሚግሬሽን ቃል አቀባይ ጆሴፍ ቹዋ እነዚህ ፍልሰተኞች ወደ አገራቸው የሚሄዱበትን ቀን በትክክል መናገር እንደማይችሉ አመልክተው ቢሮቸው ለዚህ የሚሆን ወጪም እንደሌለው ነው ለቪኦኤ የተናገሩት። የቃል አቀባዩ አገላለጥ ግን የመሳፈሪያቸው ጉዳይ ለምን ይሆን የማላዊን ባለስልጣናት ያሳሰበው የሚል ጥያቄ ያጭራል። ለምን ሰሞኑን ያነጋገርናቸው ባለም አቀፉ የፍልሰተኞች ድርጅት ማለትም አይኦኤም የማላዊ ቢሮ ኃላፊ ሪቻርድ ትሮሼ ድርጅቱ ኢትዮጵያውያኑን በራሱ ወጪ ወደ አገራቸው ለመመለስ ዝግጅቱን እያጠናቀቀ ነው ብለውናልና ድርጅቱ ወደ አራት መቶ ኢትዮጵያውያኑን ወደ አገራቸው ለመመለስ ተዘጋጅቷል፣ በጀቱም አለኝ ብሏል የተባለው እውነት ነው ላልነው ጥያቄ ነበር ይህን የተናገሩት። አዎ አዎ፣ አሁን ያልከው እውነት ነው። ሶስት የኢትዮጵያ ባለሥልጣናት ወዲህ ወደ ማላዊ ይመጡና ኢትዮጵያውያኑን ካነጋገሩት፣ ማለትም ቃለ መጠይቅ ካደረጉላቸው የማላዊ ባለሥልጣናት ጋር ይገናኛሉ። ከዚያ ማንኛውንም የወረቀት ሥራ አጠናቀው አይኦኤም የበኩሉን ኃላፊነት ጨርሶ ሰዎቹን ወደ አገራቸው በመመለስ ረገድ የሚጠበቅበትን ሚና ይጫወታል ማለት ነው። የአይኦኤም ዲሬክተር ዛሬ እንደገለጡልኝም ማላዊ ይገባሉ የተባሉት የኢትዮጵያ መንግስት ባለስልጣናት የፊታችን ማክሰኞ እንደሚገቡ አረጋግጠውልኝ ቁጥራቸውም ቢያንስ አራት ቢበዛ አምስት ይሆናል ነው ያሉኝ። ማላዊ ውስጥ የኢትዮጵያ ኤምባሲ የለምና የዚያን አካባቢ ጉዳይ የሚከታተለው ናይሮቢ የሚገኘው የኢትዮጵያ ኤምባሲ ነው። ይህንኑ በተመለከተ በናይሮቢ የኤምባሲውን ሁለተኛ ጸሐፊ አቶ አንዳርጉ በርሃን አነጋግሬያቸዋለሁ። በእኛ በኩል ጨርሰናል። ከኤምባሲ ሁለት ሰው ከዚህ ናይሮቢ የሚገኘው ኤምባሲያችን ከኢሚግሬሽን ሁለት ሰው አራት ሰው ሴፕተምበር ስምንት ማላዊ ይገኛሉ ይገመታል። ኦልሬዲ መንግስት ወስኗል። በሚመጣው ማክሰኞ ማለት ነው። አዎ፣ አሁን ምንድን ነው፣ ከዚህ በፊት እንዳልኩ ፍቃደኛ የሆነ ወደ ሀገር ይመለሳል ያለ ኢትዮጵያዊ ትራቭል ዶክሜንት ተዘጋጅቶለት ወደ ሀገር ይመለሳል። አልመለስም ያለ ሰው ግን መንግስት አያስገድድም። በዚህ ፕሮሰስ ይሄ የሚከተለውም ይሄ ነው። በእኛ መንግስት በኩልም ያለው ይሄ ነው። አልመለስም ያለ ኢትዮጵያዊ ማስገደድ አንችልም። ገባኝ እንደውም፣ ባለፈው አቶ አንዱ አድርጎ ሲገልጦልኝ አልመለስም ያሉትን እንኳን ዩኤንኤችሲአር ሊረዳ የሚችልበትን መንገድ እንደ ኢትዮጵያዊነታቸው እኛም ኤምባሲ ስራችን በመሆኑ የምንችለውን እንረዳለን ብለውኛል አስታውሳለሁ። አዎ ምንድን ነው አሁን ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲ ፕሮቴክት ያደርጋል። ባይዘኙ አሁን እያሉ ካሉት ወደ ሀገር ቤት አንመለስም ካለ ይሄ ሰውዬ ኢትዮጵያ አይደለም ማለት አይደለም። ባለበት አካባቢም ፕሮቴክትድ እንዲሆን በዛ ሀገር ህግና ስርዓት መሰረት ወደ ሀገሩ እንዲመልሰው ምክንያት ማላዊ አልፈልግህም፣ የእስር ጊዜው ጨርሷል፣ መመለስ አለበት ብሎ እንግዲህ የእኛ መንግስት ጋር እየተነጋገረ ያለው። አሁን አልመለስም ካለ ማላዊም የራሱ ህግ አለው፣ ያቆየው አልችልም እዛ እስር ቤት እኮ። ስለዚህ እኛ መመለስ አለብ ብለን እንትን ነው አለን። አንመለስም የሚል ነገር ከሆነ ግን ከሰው ሀገር ገብተን እኛ ሰውን አስራ አንወስድም ይሆነ ያለው እንግዲህ። ከተሰኞ ምን ያህሉ ኢትዮጵያውያን ወደ ሀገራቸው ሄዱ? እዚያስ በምን ሁኔታ ነው የሚቋቋሙት? አንመለስም ያሉት ኢትዮጵያውያን አቶ እንዳርጉ እንዳሉት ኢትዮጵያውያን አይደሉም ማለት አይደለምና ና እንደምን ሊረዱ ይችላሉ? እነዚህንና ሌሎች ተዛማች ጉዳዮችን አጠናቅረን ለማቅረብ እንሞክራለን። ለአሁኑ ሰላም። አመሰግናለሁ አዲሱን እና በቅንብሩ ላይ በዘገባው ላይ የተሳተፉትን ወገኖች በሙሉ። ቀጥሎ የተፈጥሮ አካባቢ ዝግጅት ይቀርባል። በሳምንቱ መጀመሪያ ላይ ከሰኞ እስከ ከትናንት በስቲያ ያረቡዕ ድረስ ለሶስት ቀናት የቆየ የተፈጥሮ አካባቢ ጉባኤ በዩናይትድ ስቴትሷ ሰሜናዊ ግዛት አላስካ ዋና ከተማ አንኮሬጅ ተካሂዷል። በዚህ ጉባኤ ላይ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተገኝተዋል። ጉባኤው ለመሆኑ ምንድን ነው? ብዙ ትኩረት ተሰጥቶታል። ለኢትዮጵያስ ያለው ትርጉም ምንድን ነው? ዶክተር ጌታቸው አሰፋን አነጋግሬ ያለሁኝ። ዶክተር ጌታቸው አሰፋ ስለ ራሳቸው ማንነት በቅድሚያ ያስተዋውቁንና ነው ወደ ውይይታችን የምንዘልቀው። ዶክተር ጌታቸው አሰፋ በጣም አመሰግናለሁኝ። ለጊዜው እንደምናመሹ እግዚአብሔር ይመስገን። እንደምናመሽ ሰሎሞን፣ እግዚአብሔር ይመስገን። እስቲ እንደው ለአድማጮቻችን ለማስታወስ አንዳንድ የተለወጡ ነገሮች እንዳሉም ለማስተካከል አሁን ያሉበትን ኃላፊነት ይንገሩኝ እስቲ። አሁንም በዩኒቨርስቲ ኦፍ ካልጋሪ ምዕራብ ካናዳ የላይፍ ሳይክል አሴስመንት የሚባል የምርቶችና አገልግሎቶች ከመጀመሪያ እስከ መጨረሻ ያላቸውን أكاوي بكلت أنت مسلسل أنا بارون ፋኮልቲ ኦፍ ኢንቫሮንሜንታል ዲዛይን ማለት ነው። ሊቀመንበር ነ የዚህ መስክ ሊቀመንበር ነ ማለት ነው። በዛ ላይ ያው ተባባሪ ፕሮፌሰር ነኝ የካልጋሪ ዩኒቨርሲቲ። ዶክተር ጌታቸው አሁን የደወልኩ ሎት ሰሞኑን በአርክቲክ ክበብ አካባቢ ስላለው ሁኔታ የተነጋገረ አንድ ጉባኤ የግግር በረዶ ጉባኤ ነው እንደውም ግሌሽየር ኮንፈረንስ ተብሎ የተጠራ ጉባኤ ተካሄዶ ነበረ አላስካ ውስጥና ፕሬዚደንት ባራክ ኦባማም ተገኝተዋል። ትናንትና ማምሻውን ነው የተመለሱት ከዛ ሶስት ቀን ቆይተው ይሄ ጉባኤ ብዙ ተጠብቆበታል እና በጣም ብዙም ሲነገር ነበር ስለዚህ ጉባኤ ለመሆኑ በአሁኑ ጊዜ የዚህ ጉባኤ አስፈላጊነት አላስካ ላይ የመካሄዱ ጠቃሚነት ምንድን ነው ዶክተር ጌታቸው መልካም ይሄ ጉባኤ መጀመሪያ የተደረገበት ወቅት ጥሩ ወቅት ነው ለምን ብንል ወደ ታህሳስ አካባቢ ወይም በአውሮፓውያን አቆጣጠር ዲሴምበር በዚህ ዓመት መጨረሻ ላይ ከሁለት ወር በኋላ ከሁለት ሶስት ወር በኋላ ማለት ነው ማለት ነው። ወሳኝ ጉባኤ አለ፣ ዓለም አቀፍ ጉባኤ። ይህ ጉባኤ እስካሁን የነበረውን የዓለም የአካባቢ አየር ሙቀት ለዋጭ ጋዞችን ልቀት የመቀነስ ስምምነት በአዲስ የሚተካ የሚተካው አዲስ ስምምነት ደግሞ በጣም ከፍተኛ ቅነሳ የሚያሳይ ካልሆነ ብዙ መዘዞች ያሉት ከመሆኑ አኳያ በጣም የሚጠበቅ ጉባኤ ነው የፓሪሱ ጉባኤ እና እንግዲህ ወቅቱ እዚህ የአላስካው ጉባኤ መደረጉ ከወቅታዊነቱ አንጻር ጠቃሚ ነው ሁለተኛ ደግሞ የተደረገበት ቦታ በአለማችን ምናልባትም የአየር ንብረት ለውጥ አመላካች ዋና ጠቋሚ መሪ ጠቋሚ አድርገን የምንወስደው ውስጥ ለዓለም ነው አላስካ የሚገኝበት። ማለት የአርክቲክ የምንለው ለምን እንደምናውቀው የበረዶ መቅለጥ፣ ከዛ ደግሞ የባህር ጠለል ከፍ ማለት፣ እንዲሁ የጎፍ መጥለቅለቅ የመሳሰሉት ነገሮች በብዛት እና በከፍተኛ ፍጥነት ከተቀረው ለምሳሌ አላስካን ከተቀረው የአሜሪካ ግዛቶች በምናነጻጽርበት ሰዓት የሙቀቱን መጨመር አማካይ እንዲሁ የባህር ጠለል ከፍ ማለትም በሁለት እጥፍ ሆኖ እናገኘዋለን። የአላስካው ከተቀረው የአሜሪካ ግዛት ማለት ነው። ፕሬዚደንት እነዚህ የተሰበሰቡት ሀገሮችም ይሄ አመላካች የሆነው ጠቋሚ የሆነው ነገር ዋና በዋናነት የሚሆኑባቸው ሀገሮች እንደ ካናዳ፣ ራሻ ሌሎች የአውሮፓ ሀገሮች እንደ ኖርዌይ የመሳሰሉት ሀገሮች የተሰበሰቡበት ጉባኤ። ፕሬዚደንት ባራክ ኦባማም ወደዚህ ጉባኤ ሲንቀሳቀሱ አላስካውያን አሁን ያለውን የአየር ንብረት ለውጥ ተጽዕኖ እየቀመሱት ነው፣ እያዩት ነው ራሳቸው ብለው ተናግረው ነበረ። ምን ማለታቸው ነው? ልክ ነው። ምንድን ነው አሁን ዝም ብለን አላስካ ብቻ በምናይበት ሰዓት እንዲያውም ፕሬዚደንቱ እዛ ባደረጉት ንግግር ሀያ አራት ደቂቃ በሰጀው ንግግራቸው ላይ ምንድን ነው የሚሉት አንድ ሌላ ሳይንቲስት የተጠቀምበትን ነው። እና አላስካ ብቻ በየአመቱ የሚቀልጠው የበረዶ መጠን ሲያነጻጽሩ በቁጥር ወደ ሰባ አምስት ጊጋ ቶን ነው ያሉት እሳቸው። ለሰው እንዲገባ ያስረዱታል። ዋሽንግተን ለሚያቅሰው ከናሽናል ሞል ብሎክ፣ ከኮንግረስ ከሊንከን ሜሞሪያል ያለውን ብሎክ የሚያክል በረዶ በአመት አላስካ ውስጥ ብቻ ይቀልጣል አለው። እኔ ወደ ከአዲስ አበባ ጋር እስቲ ስናስተያየው ለኢትዮጵያውያን ቀረብ እንዲል ደግሞ ከማዘጋጃ ቤት እስከ ለጋህር ድረስ ያለውን ብንል ይቀራረባል ወይም እስከ ብሔራዊ ቲያትር ያለው ካልረሳሁ ሰለሞን፣ የአክሱም ሐውልት በሚመለስበት ሰዓት እናስታውሳለን የዛሬ አስር አመት እና በሁለት አንቶኖቮች መቶ ስንት ነገር ሲደረግ ነበር እና ያ መቶ ስልሳ ቶን ነው የሚመዝ ነው እና የእሱን ያክል አራት መቶ ስልሳ ሚሊዮን የአክሱም ሀውልቶች ማለት ነው በአመት የሚቀልጦ በረዶ። ስለዚህ ያው ለአድማጮች ምናልባት ያ የሚገልጽ ይመስለኛል እና ይሄ እንግዲህ አላስካ ብቻ የሚሆነው ነገር ነው የምናየው። እና ከአስራ ዘጠኝ ሰባ ዘጠኝ በፈረንጆች አቆጣጠር አሁን ሲታይ የበጋ የባህር የበረዶ ሽፋናቸው በአርባ ፐርሰንት ቀንሷል። እዛ አላስካ ውስጥ ማለት ነው እና እየኖሩት ያለ በንግግራቸው የሚጠቆሙት ዛሬ የምንኖረው እዚሁ አላስካ አሁን ያለ ችግር ነው የአየር ንብረት ለውጥ እንጂ ወደፊት የመጪው ትውልድ የሚጋፈጠው አይደለም የሚለው እና ከአመላካችነቱ ከጠቋሚነቱ አንፃር ቦታው ወሳኝ ነበር እላለሁኝ። አንድ ተቀማጭ የዩናይትድ ስቴትስ ፕሬዚደንት ስራ ላይ ያለ ማለት ነው በአርክቲክ ክበብ አካባቢ ሲገኝ ፕሬዚደንት ባራክ ኦባማ የመጀመሪያው ናቸው እና ትርጉሙ ምንድን ነው? ትርጉሙ በግል ራሳቸውም ለሚያደርጉት ነገር በጣም ወሳኝ ነው። እንዲያውም ይገርማል። እስካሁን ይሄ ነገር እንግዲህ እንዳልነው አመላካች የሆነ ጠቋሚ ብዙ ነገር እየሆነበት የነበረ ሰዎች नलबाज በአስር በሀያ ዓመት ውስጥ መፈናቀል ያለባቸው ሰዎች ይኖራሉ። ከዛ ክፍለ ግዛት ማለት እና ፕሬዚደንቱ አምናም የዛሬ ስድስት ዓመትን ከሚናገሯቸው ንግግሮች አንጻር እና ከሚያስቀምጧቸው ግቦች አንጻር፣ የቅነሳ ግቦች አንጻር አሁን ወደ ፓሪስ ሲሄዱ በደንብ ታጠው እንደሚሄዱ ነው የሚገምተው። እርግጥ ኦሮማ ይናውቀዋለን ይዘው ሄደዋል። ወይም አሜሪካ ምን ያክል ለመቀነስ እንደምትፈልግ ለፓሪሱ ጉባኤ ያስረክባለች ኢትዮጵያም እንዳስረከበች ሁሉ ማለት ነው እና አዲስ የቁጥር ለውጥ manna genç çalalım Paris'e düştü yeniden ne ሌሎቹን ከማሳመን እና በዓለም አቀፍ ደረጃ አንድ ወሳኝ የሆነ ስምምነት ከመድረስ አንጻር ወሳኝ ሚና ይጫወታል ብዬ አስባለሁ። ትርጉሙም ትልቅ ነው ብዬ አምናለሁ። ዶክተር ጌታቸው፣ በዚህ በሰሞኑ ስብሰባ ላይ የተሳተፉት አርክቲክ አካባቢ ቅርበት ያላቸው ሀገሮች ናቸው። የይገባኛልም ጥያቄ ያላቸው ናቸው። ለነገሩ ብዙዎቹ የጠቃቀሷቸውን ቅድም እንደ ሩሲያ፣ አሜሪካ፣ ኖርዌይ የመሳሰሉትን ካናዳን፣ እንደዚህን አካባቢዎች ጨምሮ ማለት ነው። ኢትዮጵያን ስንመለከት በብዙ ሺህ ኪሎ ሜትሮች ርቆ ነው የሚገኘው ይሄ ቦታ። በእርግጥ ከዓለም ዙሪያ የተሰባሰቡ ሳይንቲስቶች ተሳትፈዋል በዚህ ስብሰባ ላይ። ትርጉሙ ለመሆኑ ምንድን ነው ይሄ የአርክቲክ አካባቢ በኢትዮጵያ ላይ ያለው? አሁን እንግዲህ ቀጥታ የአርክቲቱ አካባቢ ወደ አንድ አገር ኢትዮጵያን ብለን እንዲያው ማያያዝ እንኳን ቢከብድ፣ አጠቃላይ ግን ትርጉሙ ይሄ አካባቢ አርክቲክ የምንለው አካባቢ የዓለምን የአየር ንብረት ከሚዘውሩት ሞተሮች አንዱ ነው እና ልክ እዚህ የሚሆነው ነገር ያው ኢትዮጵያም ሆነ ሌላ ቦታ የሚሆኑ ነገሮች ተያያዥነት አላቸው። ሁሉም አንድ እንግዲህ አንድ የአየር ንብረት ነው ያለን የተለያየ አገራዊ ወይም ብሔራዊ አየር ንብረት የለንም። ለምንድን ነው ይሄን ጥያቄ ያነሳ ሁሎት አንድ እኔና እርስዎን ቁጭ ብሎ አዲስ አበባ ላይ ወይም ሀዋሳ ላይ ወይም ጎንደር ላይ የሚሰማ ወይም አፋር ላይ የሆነ ቦታ ሆኖ የሚሰማ ሰው ለምንድን ነው እኔና እርስዎን መስማት ያለበት? አላስካ ላይ ስለሚካሄድ በሰሜን ዋልታ ጉዳይ ስለሚካሄድ ጉባኤ ለማለት ነው። በጣም ጥሩ ነው። አሁን ምንድን ነው እንትኑ መገለጫዎቹ ይለያያሉ እንጂ እንዳልኩት አንድ የአየር ንብረት ስለሆነ ያለው ለምሳሌ ኢትዮጵያ ውስጥ በሰሞኑን ያው የምናውቀው በአፋርና በተለያዩ የተከሰቱ የድርቅ ሁኔታዎች አሉ። እርግጥ እነዛ የሚያያዙት ከኤልኒው ጋር ነው በየዚህ በሰባት በአስር ዓመት ከሚከሰት ክስተት ጋር ነው። ነገር ግን ከአልበርታ ካለውበት ግዛት ካናዳ ጀምሮ እስከ አፋር ከዛ ደግሞ የዚህ የሰላማዊ ውቅያኖስ ምዕራብ አካባቢ ዋሽንግተንና ኦሪገን ስቴት ያለው የእሳት ቃጠሎዎች በምናይበት ሰዓት እንዳለ የተያያዙ ነገሮች አሉት። መያያዙ ምንድን ነው? ተፈጥሯዊ ምክንያቶች እንዳሉ ሆነው የዓለም የአየር ንብረት ለውጥ ግን እያጋጋላቸው፣ እያባባሳቸው እንደሆነ ያው ማሳያዎች አሉ። የእሳቱም ይሁን የበረዶ መቅለጡም፣ የድርቁም የመሳሰሉት ማለት ነው። ለምሳሌ አንድ የሚገርመኝ ነገር አለ። አሁን እዚህ የኦሪገን ውስጥ የተነሳው እሳት እኔ ያለሁበት ከተማ ካልጋሪ ለአንድ ሶስት ቀን በጭስ ተሸፍኖ ከተማው ማለት ነው። ወደ አንድ ሺ ሶስት መቶ አርባ ሰባት ኪሎ ሜትር ርቀት ላይ በጭስ ተሸፍኖ ቤታችሁ መስኮት የቤትም የመኪናም መስኮት ዝጉ ተብሎ ለሶስት ቀን እንደዛ ታዘን ነ ኦሬገን የአሜሪካ ግዛት ነው፣ የዩናይትድ ስቴትስ እናንተ ያላችሁ ከናዳ ነው። የተቃጠለ እሳት አዲስ አበባ መስኮት ዝጉ ሲባል ማለት ነው። ያው ርቀቱ እንደዛ ነው፣ ያው ስለካው ማለት ነው። ወይም አስመራ የተቃጠለ እሳት አዲስ አበባ መስኮት ዝጉ ምናምን ተብሎ ጭሱ አዲስ አበባ ድረስ ሲደርስ ማለት ነው። አዎ እስከዛ ድረስ ምንድን ነው ይሄ ወደ ላይኛው የአየር ከባቢ የአየር ንጣፍ በምናይበት ሰዓት ንፋሱን እንደዛ ነው ያው እንደዚህ ሉላዊ ወይም ዓለም አቀፋዊ ጉዞዎች የሚያደርግበት ሁኔታ ወይም ደግሞ አህጉር አቋራጭ ጉዞ ስለሚያደርግ ማለት ነው። ስለዚህ እንዳልከው አፋር፣ ሰመራ ወይም አዲስ አበባ ተቀምጦ የሚሰማው አድማጭ እያንዳንዷ የምናደርጋት በጎም ይሁን መጥፎ ጉዳይ ወይም ስራ ዓለም አቀፋዊ መዘዝ እንዳላት የሚያሳይ ነው እና ይህም ነው አሁን የፕሬዚደንቱ ምናልባት እዛ ድረስ ሄደው ከጉባኤውም አንድ ሁለት ቀን ቀደም ብለው ሄደው አይተው ፎቶ አንስተው የተለያዩ ነገሮች ሰምተው እሳቸውም ንግግር አድርገው ያንን ግፊት ይዘው እንደሚሄዱ ወደ ፓሪስ። እርግጥ ቀላል እንደማይሆን ማሳያው እዚህ አርክቲክቱ እንኳን መግለጫ ላይ መጨረሻ ላይ ቻይና፣ ህንድ፣ ራሻ አንፈርምም ያሉበት ነገር አለ። አሳሪም ባልሆነበት ሁኔታ ማለት ነው እና ምናልባት ፓሪስ የሚኖረው ጉባኤ ቀላል አይሆንም። ነገር ግን የፕሬዚዳንቱ ይህን ያክል ትሰጥተው እዛ ተገኝተው ንግግር ማድረጋቸውና ጉባኤ እዛና አሁን መደረጉ ጥሩ ሚና ይኖረዋል ከአለማችን ግዙፎቹ በካዮች የተፈጥሮ አካባቢ ከሚባሉት ዋና ዋናዎቹ መሪዎቹ አሜሪካና ቻይና ጉዳዩ እየተሰማቸው ይመስላል ይመስለኛል ቅርበትም እያሳዩ ይመስላል ይመስለኛል እና እርስዎ እንደ ባለሙያ እንዴት ነው የሁለቱን አቋም የሚገመግሙት ከፓሪስ ምን ይጠብቃሉ አሁን እንግዲህ ያው እንደ ሁሌ እንደሚባለው ሰይጣን ያለው ዝርዝሮ ላይ ነው እንደሚባለው ሁለቱም አስቀድሞ አምናም ፕሬዚደንቱ ቤዚንግ በሄዱበት ሰዓት ጥሩ ነገሮች ተነጋግረዋል። አሜሪካ በሀያ ስድስት ከሀያ ስምንት ፐርሰንት በሁለት ሺ ሀያ አምስት ለመቀነስ ከሁለት ሺ አምስት በፈረንጆች አቆጣጠር ጋር ሲነጻጸር ብላ ቃል ስትገባ ያው ቻይናም ልቀቷን ለመግታት ተስማምታለች እና ይህንንም ሁለቱም ሀገሮች ወደ ፓሪሱ አስረክበዋል። አሁን ራሱ ገና ጉባኤ ከመደረጉ በፊት ሀገሮች እያስረከቡ ነው፣ ምን ያክል ቅነሳ እንደሚያደርጉ እና ይሄ በጎ ነገር ነው። ነገር ግን ይሄ ምን ማለት ነው? ዝርዝሩ ከዛ ምናልባት ቻይና ወይም አሜሪካም ትሁን የገባችው ቃል አይ፣ እነ እገሌስ ለምን ቃል አይገቡም? ወይም ደግሞ በምን ያክል ነው የሚገቡት? የሚለው ጋር ሲሄዱ ለምሳሌ ካናዳና አውስትራሊያ በዚህ ጉዳይ ያው በጎ ሚና እየተጫወቱ ያሉ አይደሉም። ለምሳሌ ካናዳን ስንወስድ የአርክቲሱ ጉባኤ የአላስካ ጉባኤ ሳይቀር የውጭ ጉዳይ ሚኒስቴር ደረጃ እንኳን መላክ ያልቻሉበት በምርጫ ሰበብ ማለት ነው። ዝም ብሎ ተራ መንግስት ሰራተኛ የላኩበት ሁኔታ ነው ያለው እና ምናልባት ፓሪስ የሁሉም ውሁድ አንድ ላይ ሲመጣ የሚፈጠረው ግጭት ወደኋላ ሊያደርገው ይችላል የሚል ስጋት አለኝ። በሌላ በኩል ደግሞ ግን ብዙ ማስረጃዎች እየተከማቹ እያየናቸው፣ ፍጥነታቸው ብዛታቸው እየጨመረ የሄደበት ነገር ስላለ ምናልባት አሁንና ዛሬ ሆነን ስናየው ብዙዎች በበጎ መንፈስ ይሄዳሉ ብዬ ተስፋ አደርጋለሁ። ዶክተር ጌታቸው አሰፋ እንዳሉት የፓሪስ ጉባኤ በሶስት ወራት ጊዜ ውስጥ ይካሄዳል ተብሎ የሚጠበቅ ነው። በዚያ ላይ ኢትዮጵያ የአፍሪካን ቡድን የምትመራ ሀገር ነች፣ ካልተለወጠ በስተቀር እና ሌሎችም ዘርዘር ያሉ ጉዳዮችን እንደዚሁ ያጫውቱናል፣ ይተነትኑልናል። መልሼ እመጣለሁኝ ወደ እርስዎ ሰሞኑን ለዚሁ ጉዳይ። ለዛሬ ግን እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው። እኔም በጣም አመሰግናለሁ ሰለሞን። ጥናታችን ወደ መጠናቀቁ ነው። ጥቂት ሰከንዶች ይቀሩናል። አጠር አጠር ላሉ መረጃዎች አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ85 ሳንቲም ተመንዝሯል። ነገ አዲስ አበባ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛ ሙቀቷ 13 ዲግሪ ሴልሽስ ይሆናል። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። እንደዚሁም በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከምሽቱ 3 ሰዓት በድጋሚ እንገናኛለን። አቀናባሪው ቴሌ ላይምባክ፣ ቴክኒሻኑ ቮይቴክ ዞርኒያክ፣ እኔም አስተናጋጃችሁ ሰሎሞን አባተ፣ እስከ ምሽቱ 3 ሰዓት በዚሁ እንሰናበት። ጤና ይስጥልኝ።